ፈጣን ወቅታዊ፣ ሚዛናዊ ደረጃ አሸናፊ ደመቀ ከበደ። ጋዜጠኛ ደመቀ ከበደ እንኳን ደሳለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃል። ና እንኳን ደሳለ። አመሰግናለሁ አስቴር። እንኳን አብረው ደሳለ። እንግዲህ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሀሳቦችን ይዞን የተነሳው ትኩረት ለጤና ትኩረት ለጣና። አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው? በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል በተጠናከረ ሁኔታ ከጓደኞቼ ጋራ የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበረ። እግረ መንገዱን ደግሞ እንቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበረ። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር ዘጠና በመቶ የሚያህሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት እችላለሁ። አስቴር ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም፣ ጉልበታቸውንም፣ እውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩ እና አንተ በያሰራጨኸው መረጃ የመጣ ተጽዕኖ ነበር? ተጽዕኖ መፍጠር አለመፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለው ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበረ በህብረተሰቡ ዘንዳ እኔን ጨምሮ እኔ ራሴን ማለት ነው። እና የደብሊዩ ኤችኦ ድረገጽ አለ። ራሱ ደብሊዩ ኤችኦ በተለያዩ አማራጮች የሚለቃቸው መረጃዎች አሉ ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ። ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ፣ አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋራ የህክምና ባለሙያዎች ጋራ በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ። በሶሻል ሚዲያ ሊገልጹት ይችላሉ። ከእነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ የማምናቸውን መረጃዎች ለማጋራት ሞክር ነበረ። ከጓደኞቼ ወዳጆቼ፣ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት እሳተፍ ነበረ እና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያረጉ ነበረ፣ ይደውሉ ነበረ አንዳንዶች። እንዲሁም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበረ እና እየደወሉ መረጃ ይጠይቁኝ ነበረ። እንግዲህ ደመቀ ከአንተ ጋር ከሶስት እስከ አምስት ዓመት ወይም ሊበልጥ ይችላል፣ አንድ ቢሮ አብረን ሰርተናል። እዚህ ባህር ዳር በነበርክበት ጊዜ አንዳንድ መጣጥፎችን፣ ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው? ዓላማውስ ምንድን ነው? አጋጣሚውን ካገኘው ይሄንን የምለው ቅብዬ ነው። አስቴር ትዝታ ለመቀስቀስ ጥረት እያደረግሽ ነው። እንግዲህ መቼስ እውነት ነው። አማራ ማስ ሚዲያ ያው ከአንቺ ጋር በትንሹ ሶስት አመት ተኩል አብረን ሰርተናል። ጣና እንደምታቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርሲቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ። ከአባይ ጋራ ብዙ አወራ ነበረ ከጣና ጋራ ብዙ አውራ ነበረ። ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው። ደመቀ ከበደ በሚለው ስሜ ብቻ አልነበረም ፖስት ማደርገው አንድም ስንኝ ትሁን፣ ምናልባት ረዘም ያለ ጽሑፍም ቢሆን ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረኝ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች። እንግዲህ አጋጣሚ የሆኖ ያው አስቴር እንደምታስታውሽው ሁለት ሺህ አራት ላይ ነው እንግዲህ ጣናን እምቦጭ ተገኘበት የሚለው ዜና የተሰራው። እንግዲ እንግዲህ እያየሁት ነበረ ችግሩ ሲባባስበት የነበረው። ስለዚህ በምችለው አቅም ጣና መታመሙን ለመናገር ሞክሬያለሁ። በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር እየሆንኩኝ ብዙ ማብራሪያዎች ስሰጥ ነበረ። ጣናን በማውቀው ልክ ለማውራት ሞክሬያለሁ። ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚሁ ሚዛናዊ መረጃ በመስጠት ያሁን በሶሻል ሚዲያ ማለት ነው ባደረግከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ፣ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የመቶ ሜትር ልዩነት ባለው አካባቢ ሆኖ መሸለም ለእኔ ትርጉሙ ትልቅ ነበር። ለመጨረሻ የማደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ እየተስተዋለም ነው። የሚታዩ በመሬት ላይ እየተቀመጠ እውነት አለ። በተለይ ለወጣቱ አንተ ምን ታስተላልፋለህ? ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ እያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ፣ ትልቅ የለውጥ ማምጫ፣ ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ስለዚህ ኢሊቱ ወይም ምሁሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ። ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት፣ ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ። ሶሻል ሚዲያው ለበጎ ዓላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ፣ ወጣቶች ጋር ማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ አንቺ ላይክ ያደረግ ሲሆን አንቺ ጓደኞችሽን ነው የሚመስለው። ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል። ብዙ አሉ ታሪክ የሚያሳውቁ፣ ብዙ አሉ ስነ ምግባር የሚያስተምሩ፣ ብዙ አሉ መረጃ የሚሰጡ። ስለዚህ ላይክ የምናረገው ነገር መጠንቀቅ፣ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ። ነገ የማይቆጨንን የማይጸጽተንን የህሊና ጥያቄ የማያስነሳብንን ጽሑፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ። ጋዜጠኛ ደመቀ ከበደ እንግዲህ ተሞክሮን እንዲህ ቆንጆ አድርገህ ስላጋራህን አመሰግናለሁ። በሌላ ጊዜ እንደምንገናኝም ደግሞ ተስፋ አድርጋለሁ። አመሰግናለሁ በድጋሚ። ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ። ስለዚህ አመሰግናለሁ ለማንኛውም።